የደስታ በሽታ በእንግሊዘኛው ቃል ረንደር ፐስት የሚባለው እንስሳን በከፍተኛ ደረጃ እንደሚያጠቃ የሚታወቅ ነው የአፍሪካ ህብረት ለምላው አፍሪካ የደስታ በሽታን የመከላከያ እና የክትባት ማሰራጫ ባንክ አሳንጾ ማዕከሉን አስመርቋል በስርዓቱ ጥሪ የተደረገላቸው አምባሳደሮችና የሚመለከታቸው የዓለም አቀፍ ድርጅት ተጠሪዎች ተገኝተዋል የአፍሪካ ህብረት የኮሚሽኑ ፕሬዚዳንት ማማት ሙሳ ፋኪ እኔ ራሴም ቢሆን አሉ ገጠር የተወለድኩና በከብት ጥበቃ ላይ ተሰማርቼ ያደግሁ በመሆኔ በፍቅር የማየውና ደግሞ ዛሬ ህብረቱን ድመራ የተሰየምኩበት ልክ አንደኛ ዓመቱ በመሆኑ እለቱን በስሜት ነው የማየው ብለዋል ሳጂድን ማላዲ ይህ በሽታ በጣሙን ህይወትን የሚቀጥፍ ነው። በአፍሪካ ውስጥም ሆነ ከአህጉራቱ ውጪ የተራባ ነው። እኔ በግል ህይወቴ ያየሁት የተገነዘብኩትና የኖርኩበት ህይወት ነው። ስለዚህ በዚህ ረገድ ወደ ድል መደረሱ የበርካቶች ውጤት ነው። ዶክተር የዚህ የክትባት ባንክ ማዕከል መመስረቱ ለአህጉራቱም ሆነ ለሌሎች ጠቃሚነቱን አስረድተዋል። ለኤራዲካሲዮን ደ ላፔስት ቦቪን የደስታ በሽታን ከስር መንቀዱ ብቻ ሳይሆን አሁን እንዳያገረሽ በመቆጣጠር ከሌሎች ተዛማጅ በሽታዎች ያሉትን ሁሉ እንዲሁ በመቆጣጠር የአፍሪካን እድገት ከሚገቱ እና የእንስሳት እርባታን ሁሉ ከሚፈታተኑ መታደግ ማለት ነው የደስታ በሽታን ከማጥፋቱ ጋር በተጓዳኝ ከአባላት ሀገሮች ጋር በእንስሳ የእርባታ አስተዋጽኦ ከሚሰራው እህት ድርጅት ዋናው ጽፈት ቤት በናይሮቢ ካለው ጋርም በተቀናጀ መልኩ የሚሠራ መሆኑ አበረታታች ነው። የጽፈት ቤቱም ዳይሬክተር እዚህ በመገኘታቸው ምስጋናችን ይድረሳቸው እላለሁ። ይህ የደስታ በሽታ ከእንግዲህ በማያገረሽበት የሚሠራና ሌሎችም እንስሳን የሚያጠቁ በሽታን ሁሉ ከአፍሪካ የሚወገድበት ሥራን የሚያረጋግጥ መሆኑ ነው ne se reproduiront plus ዶክተር ምስራቅ መኮንን በግብርና ሚኒስቴር በእንስሳ እና የአሳ እርባታ ዘርፍ ሚኒስትር ዴታ የደስታን በሽታ ለመቋቋም አስፈላጊነቱን የገለጹት የደስታ በሽታ በዓለም ላይ ብዙ ችግሮችን ያስከተለ በሽታ ነው። ብዙ የዳልጋ ከብቶች የገደለ በሽታ ነው። በተጨማሪም ደግሞ የአርብቶ አደሩንም ህይወት ለብዙ ችግሮች ያጋለጠ ይህን በሽታ ለመቆጣጠርና ለማጥፋት በዓለም ላይ ብዙ ስራዎች ተሰርተዋል። የዚህ ተቋም በተጨባጭ ተግባሮ ከምን ላይ እንደሆነ በመዘርዘር ይሄ ክትባት በትክክልም የሚፈለገው ዶስ ተሰጥቶ እንስሳቶቹን ከበሽታ ይከላከላቸዋል የሚለውን ነገር ያረጋግጣል ማለት ነው። ችግር ካለበትም ደግሞ ችግር መኖሩን ያረጋግጣል። ስለዚህ እሱ ሳያረጋግጠው ወደ ስራ መገባት የለበትም ነው አቋም የወሰዱት የአፍሪካ መንግስታት ማለት ነው። ስለዚህ የደስታ በሽታን ከየሀገራችን እናጠፋና ነፃ ልንወጣ ከሆነ የምናመርተው ክትባት ጥራት ያለው መሆን አለበት። እንግዲህ ጥራት ኖሮቱም ደግሞ ታች ላይ ብቃት ያለው ባለሙያ ከሌለ ያንን በደንብ በሳይንሱ መሰረት የሚሰራው ሰው ከሌለም ሌላ ችግር ሊመጣ ይችላል ማለት ነው። ስለዚህ እሱ እነዚህ ሁሉ በአቅም ግንባታም ጭምር እየተሰሩ የመጣበት ሁኔታ ነው ያለው ለኢትዮጵያስ ጥቅሙ ኢትዮጵያ እንደሚታወቀው ትልቅ የላይቭስቶክ ወይም ደግሞ የዳልጋ ከብት ያላት ሀገር ናት ከአፍሪካ አንደኛ ናት ማለት ነው በቁጥር ስለዚህ እንደዚህ አይነት በሽታዎች ኢትዮጵያን ሲያጠቁ አብዛኛው የአፍሪካ ያላትን ሀብት የሚያጠቃ ነው ማለት ነው ስለዚህ በአፍሪካ ደረጃ መንግስታት በወሰኑት መሰረት የራሳቸው ተቋም እንዲኖራቸው ይሄንን በሽታ ለመከላከል ለመቆጣጠር፣ ያው ቫይራል ነው። ስለዚህ የሚቻለው በክትባት መቆጣጠር ነው ማለት ነው። ጌታቸው ትላ ሀይለ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ